ዩናይትድ ስቴትስ የመወሰኛው ምክር ቤት ሴኔቱ የአፍሪካ ንዑስ ኮሚቴ የአህጉሪቱን የአፍሪካን የኤነርጂ አጠቃቀም መርሃ ግብር ፈትሿል፣ ዛሬ ማለት ነው። ሄኖክ ሰማ እግዜር እዚያ ነው የሚገኘው። ለሰለሞን አባተ በስልክ የሚከተለውን አካፍሎታል። ሄኖክ እንደምናመሸ እንደምናመሸ። ሰለሞን አሁን በህግ መወሰኛ ምክር ቤቱ ስብሰባው ላይ ነው ያለው እና እስቲ ምንድን ነው እየተከናወነ ያለው ንገረን። እንግዲህ ሰለሞን የሴኔቱ የውጭ ግንኙነት የአፍሪካ ንዑስ ኮሚቴ በአፍሪካ ኤሌክትሪክና ሌሎችም የሀይል ምንጮችን በማጎልበት ዙሪያ የኦባማ አስተዳደር ባለስልጣናትን በቀደመው ውይይት አነጋግሯል። ስራቸውንም የገመገመበት ነው። ከዚህም ከዩናይትድ ስቴትስ የውጭ ልማት እርዳታ ዩኤስ አይዲ የአፍሪካ ኃላፊ የሆኑ ኤርል ጋስ፣ የኦፔክ ማለትም የገንዘብ አቅምን የሚገነባው ምክትል ፕሬዚዳንት ሚሚ አለማየሁ እና ሪት አንግዮኒ ከኤክሲም ባንክ። እነኚህም የፋይናንስ አቅም የሚያጎለብቱ በኦባማ አስተዳደር ስር ያሉ መስሪያ ቤቶች ናቸው። እነኚህ መስሪያ ቤቶች በአፍሪካ ሀይል ለማጎልበት ፕሬዝዳንት ባራክ ኦባማና አስተዳደራቸው የቀየሱትን መርሃ ግብር በማስተግበር ረገድ በአፍሪካ ያሉ ተጨባጭ ሁኔታዎችን ለሴናተሮቹ አስረድተዋል። ከሴናተሮችም የስራ ግምገማ እንዲሁም ደግሞ የገንዘብ አቅምና በአፍሪካ ያሉ የሀይል ምንጮችና አማራጮች በተለይ ለወደፊት የአየር ንብረትን በማይበክል ሁኔታ እንዴት አድርጎ የአፍሪካን ህዝብ የኤሌክትሪክ ኃይል ማቅረብ ይቻላል በሚል ውይይታቸውን አድርገዋል። ሰለሞን፣ በግዙፍ ግድቦች ግንባታ ዙሪያ የሚነሱ አንዳንድ የባለሙያዎችም ይሁን ሌላ የሚቃወሙ ወገኖች ቅሬታዎች አሉ፣ የሚያስጠነቅቁም አሉ። የነዚህ ግንባታ ለሀገሮቹ ብዙ ጥቅም አይሰጥም እያሉ ይሄ ጉዳይ በዚህ በሴኔቱ ስብሰባ ላይ ተነስቷል? ተነስቷል። ልክ ነህ ሰለሞን። የቴኔሲው ሴናተር ባብ ኮርከር ይህንኑ ጥያቄ ንጹህ የሆነ የሀይል አማራጭን ለማግኘት አካባቢን የማይበክል የሀይል አማራጭ እንዴት ከአፍሪካ ማግኘት ይቻላል የሚለውን ጥያቄ አንስተው ነበረ። ለዚህም ከስቴት ዲፓርትመንት ኤርል ጋስት እንዲሁም ሚሚ አለማየው ከኦፒክ መልስ የሰጡበት ጉዳይ ነው። እንግዲህ አንዳንድ መሰረታዊ የሆኑ መረጃዎችን ለአድማጮች ላጋራ። ወደ ስድስት መቶ ሚሊዮን የሚሆን ህዝብ በአፍሪካ ውስጥ በጨለማ ይኖራል እና ከዚህ ውስጥ እንግዲህ በሚቀጥሉት አምስት አመታት ውስጥ ወደ አስር ሺህ ሜጋዋት ኤሌክትሪክ ሀይል ለማመንጨት ነው። ይሄ ፓወር አፍሪካ የሚባለው በፕሬዚዳንት ባራክ ኦባማና በአስተዳደራቸው የተዘረጋው መርሃ ግብር ኢትዮጵያን በተመለከት በተናጠል ዘጠና ከመቶ የሚሆነው የሃይድሮ ኤሌክትሪክ ወይም በግድብ ግንባታዎች የሚቀርብ እንደሆነ በመግለጽ የኦፒክ ምክትል ፕሬዚዳንት ሚሚ አለማየሁ ይህ ሀይል ደግሞ ንጹሕ የሆነ ሀይል እንደሆነ ሴናተሮቹ ገልጸዋል። በሞዛምቢክ የተመለከትን እንደሆነ በሞዛምቢክ የሚገኘው የተፈጥሮ ጋዝ ነው። ይሄ የተፈጥሮ ጋዝ ክምችት በእርግጥ መታየነት ያለው እንደሆነ የሚታወቅ ነው። ግን ሰፊ ከካታር ቀጥሎ ሰፊ የሆነ ሀብት ያላት ሀገር ነች ሞዛምቢክ። እንግዲህ እነኝህን ሁኔታዎች እያንዳንዱ ሀገር የተለየ የሀይል አቅም አለው። እያንዳንዱ ሀገር ደግሞ የተለየ ሀይሉን ወደ ወደ ስራ ሊያውልበት የሚችል አሰራር አለው እና እነኝህን የተለያዩ የአፍሪካ ሀገሮች የተለያዩ ነባራዊ ሁኔታዎችን በመመልከት ነው እንግዲህ የዩናይትድ ስቴትስ መንግስት የኦባማ አስተዳደር ዙሪያውንም የሚገኙ የግል ዘርፍ አጋሮች ሊሰሩ የሚያስቡት እንግዲህ ከዚህ እንዲያው ተመዞ የሚወጣ ዋና እንደ በዜና መልኩም ልናየው የምንችለው በኢትዮጵያ በሀይል ዘርፍ የግል ባለሀብቶች እንዲሳተፉ የኢትዮጵያ መንግስት መፍቀዱ ለውጥ የሚያመጣ ወቅታዊ ውሳኔና የፖሊሲ ማሻሻያ እንደሆነ ነው ለሴናተሮቹ እዚህ የተገኙት የባራክ ኦባማ አስተዳደር ባለስልጣናት የገለጹት። ሰለሞን፣ ይህንን ታዳሽ ኢነርጂ በሚመለከት ኢትዮጵያ ግዙፍ ምርት ያምርታሉ ከሚባሉ ሀገሮች ወይም ከሚጠበቅባቸው ሀገሮች አንዷ ነች። ለምሳሌ አሁን የያዘችው የህዳሴ ግድብ ጉዳይ አለ፣ ሌሎችም የጂኦተርማል ኢነርጂ ስራዎች አሉ። ኢትዮጵያ የምትጠብቀው ነገር ከዚህ የሴኔት ስብሰባ አለ። እንግዲህ ኢትዮጵያ ልትጠብቅ የምትችለው ኢትዮጵያ በዚህ በፕሬዚዳንት ባራክ ኦባማ ለሚቀጥሉት አምስት አመታት የአፍሪካ ሀገሮች ከመንግስታቸው በቀጥታ ወደ ሰባት ቢሊዮን ዶላር የሚጠጋ ገንዘብ የሀይል አቅምን ለማጎልበት የመደቡት ገንዘብ አለ። በአጠቃላይ ደግሞ ይሄ ስራ የሚሰራው ከግሉ ዘርፍ ጋር በሚደረግ ትብብር ነው። ሲጀመር አስራ ሰባት ነበር። ከግሉ ዘርፍ በተገኘ አጠቃላይ ገንዘብ ሲደመር ወደ አስራ አራት ቢሊየን ዶላር ተገኝቷል። ከዚህ ከዩናይትድ ስቴትስ እና ከግሉ ዘርፍ ከአሜሪካ የግሉ ዘርፍ በእርግጥ ፍላጎቱን በምንመለከት ጊዜ በሚቀጥሉት ሀያና ሰላሳ ዓመታት በአፍሪካ ውስጥ ወደ ሶስት መቶ ቢሊዮን ዶላር ያስፈልጋል። የሀይል አቅምን አፍሪካኑ መካከለኛ ገቢ ወዳላት እንግዲህ እድገት የምናወራ ከሆነ ለማደግ ሀይል ያስፈልጋል። ይህንን ሀይል አቅርቦት የመሰረተ ልማት ግንባታዎቹን አጠናክረው መሄድ ካልተቻለ አፍሪካን የተሻለች በምጣኔ ሀብቷ አሁን በያዘችው ሁኔታ እንዲያውም ከዛም ባለፈ ለማደግ በምታደርገው ጥረት ኃይል አስፈላጊ ነው። ስለዚህ ይህንን ለማቅረብ የግሉ ዘርፍ ትብብር ወሳኝ ስለሆነ ነው። ዛሬ በሴኔቱ የተሰበሰቡ የኦባማ አስተዳደር ባለስልጣናት ለሴናተሮቹ ባቀረቡት የስራ ሪፖርት እንዲሁም ደግሞ ሀሳባቸውን ከልምዳቸው ተመርኩዘው ባጋሩበት የኢትዮጵያ መንግስት በኃይል ዘርፉ የግል ባለሀብቶች እንዲሳተፉ መፍቀዱ ወሳኝ የሆነ ከዚህ በፊት እንደሚታወቀው ድሮ ኤልፓ፣ ከዛ ቆይቶ ደግሞ የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን በሚል መንግስቱ ነበረ የሚቆጣጠረው እና እነሚህን ስራዎች ለግል ዘርፉ በፀሐይ ኃይልም ይሁን በንፋስ ኃይልም ይሁን በሃይድሮ ኤሌክትሪክ ኃይልም ይሁን የመሬት ውስጥ ሙቀት ኃይልን የተፈጥሮ ጋዝን በማውጣትም ይሁን የግል ዘርፉ መሳተፉ አንደኛ ገንዘብ ይዞ ይመጣል። ከዛ አልፎ ደግሞ በዛች ሀገር ውስጥ የተለያዩ አሰራሮች እና የቴክኖሎጂ ሽግግሮች እንዲኖሩ ይረዳል በሚል ነው የኦባማ አስተዳደር ባለስልጣናት ለሴኔቱ የውጭ ግንኙነት የአፍሪካ ንዑስ ኮሚቴ ያስረዱት። ሰለሞን፣ እሺ ሄኖክ፣ አሁንም እዛው ነህ። እንግዲህ ሲጠናቀቅ ደግሞ ሚሰፋ ያሉና ተጨማሪ ነገሮችን ይዘህ ትመለሳለህ ብለን እንጠብቃለን። አመሰግናለሁ ሄኖክ። አመሰግናለሁ ሰለሞን።